ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዘጠኝና በ25 ሜትር በአንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ። የሰኞ ግንቦት 19 2011 ዓ ም ስርጭታችን ጀመረ ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባትና እኔ ማዳነች ፍሳሐዬንን የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጦ ባለፈው አርብ ጀምሮ በደብረ ማርቆስ ዩኒቨርሲቲ በተማሪዎች መካከል በተነሳ ግጭት የአንድ ተማሪ ሕይወት ማለፉና ሌሎችም የተጎዱ መኖራቸው ተገልጿል። የተማሪ ግጭት ነው። ሶስት ተማሪዎች ያው በድንጋይ ተመተው የሕክምና ላይ ነው። ከዚህ ጋር በተያያዘ አምስት ተማሪዎች ተጠርጥረው ምርመራው ገጣል። ዝርዝር ዘገባውን በአብይ ርዕስ ይዘናል። ክቡራትና ክቡራን አድማጮች አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማል። የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ከሶማሊያው ፌዴራላዊ መንግስት ጋር በመተባበር ትላንት በሀገሪቱ ጎሊስ ተራራዎች ላይ የአልሸባብ አማጽያንን ኢላማ ያደረገ የአየር ድብደባ ማካሄዱን አስታውቋል። ካለፈው ወር ወዲህ እዙ በጎሊስ ተራራዎች ላይ በአልሸባብና በሶማሊያው እስላማዊ መንግስት ነኝ በሚለው ቡድን ላይ የአየር ድብደባ ሲያካሂድ ለስድስተኛ ጊዜ ነው። የአየር ድብደባው ማካሄዱ በሀገሪቱ የሚደረገው መሻሻል ተጨማሪ ጊዜና ቦታ ይሰጣል ሲሉ የአፍሪካ እዝ ወታደራዊ እንቅስቃሴ ምክትል ስራ አስኪያጅ ብሪጋደር ጀነራል ሮበርት ሃስተን ተናግረዋል። በአየር ድብደባው ሶስት አማጽያን መገደላቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የጃፓን ጠቅላይ ሚኒስትር ሽንዞ አቤ ሰሜን ኮሪያ በቅርቡ ያካሄደችው የሚሳኤል ፍተሻ የተባበሩት መንግስታት ድርጅት የጸጥታ ካውንስል ውሳኔን መጣስን በሚመለከት የተለያየ እይታ አሰምተዋል። የኮሪያን ልሳነ ምድር ከኒኩሌር መሳሪያ ነጻ በማድረግ ግብ ላይ ግን ተስማምተዋል። ሁለቱ መሪዎች ከተነጋገሩ በኋላ በህብረት ባካሄዱት ጋዜጣዊ ጉባኤ ትራምፕ ሲናገሩ ሰሜን ኮሪያ የሚሳኤል ፍተሻ ያካሄደችው መሪዋ ኪም ጆንግኡን ትኩረት ለመሳብ ስለፈለጉ ነው፣ ይህም ብዙም አያስጨንቀኝም ብለዋል። የጃፓኑ መሪ ግን የሚሳኤል ፍተሻዎቹ የጸጥታውን ምክር ቤት ውሳኔን ይጥሳሉ ብለዋል። ጠቅላይ ሚኒስትሩ ከሰሜን ኮሪያ ጋር በሚያካሄዱት ንግግር ትኩረት የሚሰጡት ሰሜን ኮሪያ የጃፓን ዜጎችን ከመጥለፏ ጋር የተያዘው ችግር መፍትሄ እንዲያገኝ በማድረግ ላይ መሆኑን በተደጋጋሚ ተናግረዋል። የአሜሪካ ድምፅ ዘጋቢ ቢል ጋሎ የቅርታ አድማጮች ከሶል የላከውን ዘገባ ትስታበላቸው ታቀርበዋለች። በያዝነው ወር መግቢያ ላይ ሰሜን ኮሪያ ሶስት የአጭር ርቀት ቦለስቲክ ሚሳይሎችን መተኮሷ ተዘግቧል። አንድ የንግድ ሳተላይት የአንዷን ሚሳይል ጭስ በፎቶ ማስረጃነት እንደዘገበው ሁሉ ታውቋል። ጃፓንን በኦፊሴል እየጎበኙ ያሉት የአሜሪካ ፕሬዝደንት ግን ስለ ሁነቱ የተናገሩትን የሰማ እነዚያ ሚሳይሎች ለመተኮሳቸው ማስረጃ አይኖረውም። ከመሎንግ ወይ ስ ቢን ኖ ሮኬት ቴስቲንግ ስ ቢን ኖ ኒክሊር ቴስቲንግ ምንም የሮኬት ሙከራ ተኩስ ሳይደረግ ምንም የኒክሌር መሳሪያ ሙከራ ሳይኖር ረጅም ጊዜ ዘልቀናል። ምንም ሙከራ አልነበረም። በተስማማንባቸው ነጥቦች ዙሪያ ትንሽ ክንውኖች ነበሩ። የራሳቸው የዋይት ሐውስ ሠራተኞች የሚሳይል ተኩሱ ከመካሄዱም በላይ የጸጥታው ምክር ቤት እገዳን የጣሰ ነው ሲሉ ትራምፕ ግን ከእነርሱም በተጻራሪ ቆመዋል። እኔ የተለየ አመለካከት ነው ያለኝ። ምናልባት ሰውየው ትኩረት ለማግኘት ይፈልጉ ይሆናል። ምናልባት ሌላም ነገር፣ ማን ያውቃል? እኔ እንደማውቀው ምንም የኒውክሌር መሳሪያ ሙከራ አልነበረም። ምንም የተምዘግዛጊ ሚሳይል ተኩስ አልነበረም። አንድ ቀን ስምምነት ላይ እንደርሳለን። የፕሬዝደንት ትራምፕ አይቶ እንዳላየ መለሳለስ እየከሸፈ ያለውን ከሰሜን ኮሪያ ጋር የሚደረግ የኒውክሌር ሰላም ድርድር ለማዳን ይመስላል። ሆኖም የፕሬዝደንቱ አቋም እንደ ጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ያሉ የዩናይትድ ስቴትስ ወዳጆችን አጣብቂኝ ውስጥ ከቷል። ሜይ ዘጠኝ ሰሜን ኮሪያ የተባበሩት መንግሥታት ድርጅትን እገዳ ጥሳ የአጭር ርቀት ተምዘግዛጊ ሚሳይሎችን ተኩሳለች። ደጋግሜ እንዳልኩት እጅግ የሚያሳዝን ነው። ይህም ሆኖ ፕሬዚደንት ትራምፕና ሊቀመንበር ኪም ስለ ጉዳዩ የያዙትን አቋም አከብራለሁ። በሰሜን ኮሪያ መሣሪያ ተኩስ ከማንም በላይ ጉዳት የተጋረጠባት ደቡብ ኮሪያም በአሁኑ ሰዓት ጥረቷ የሁለቱን ኮሪያዎች ግንኙነት ማሻሻል ስለሆነ ስለ ኒውክሌር ተኩሱ አልሰማሁም አላየሁምን መርጣለች። በብሪታንያ ፈረንሣይና ኢጣሊያ ትናንት እሁድ በተካሄደው ምክር ቤታዊ ምርጫ በአውሮፓ ሕብረትና በአውሮፓ ውህደት ላይ የሚጠራጠሩት ወገኖች ከፍተኛ ድምፅ ማግኝታቸው ታውቋል። 28 አባል ሀገሮችን በሚያቅፈው የአውሮፓ ህብረት ዙሪያ በየአምስት ዓመታቱ በሚካሄደው ምርጫ ከፍተኛ ውጤት አግኝተዋል። 751 አባላት ባሉት ምክር ቤት ውስጥ ከነበራቸው 155 መቀመጫ ወደ 169 ከፍ ብሏል። ሌጋ የተባለው ፓርቲያቸው ከፍተኛ ድል ያገኘው የኢጣሊያው ማቴዎ ሳልቪኒ በሀገራቸው በተካሄደው ምርጫ 30 ከመቶ ድምፅ ያገኛሉ ተብሎ የሚገመት ሲሆን በአውሮፓ የመሪነት ቦታ ወይም ሚና ለመያዝ ያላቸውን ምኞት ያጠናክራል ተብሏል። የኢጣሊያ መራጮች የአውሮፓ ህብረትን የመቀየር ታሪካዊ ተልዕኮ ሰጥቶኛል ይላሉ። የፈረንሳይዋ ማሪን ሌፔን የፈረንሳዩን ፕሬዚደንት ኢማኑኤል ማክሮን ኤን ማርች ፓርቲን በማሸነፋቸው እንኳን ደስ ያሉት ብለዋቸዋል። ብሪታንያ ውስጥ አዲስ የተመሰረተው ብሬክሲት ፓርቲ የተባለው ድርጅታቸው ላገኘው ስኬትም ኒጌል ፈራጅን አሞክሰዋል። ሳልቪኒ አያይዘውም የአውሮፓ ህብረትን ለማዳንና ህጉን ለመለወጥ በየቦታው ተባባሪዎች እንዲኖርኝ እፈልጋለሁ ብለዋል። ዩናይትድ ስቴትስ ባካሄደቻቸው ጦርነቶች የተሰው ዜጎቿን ዛሬ እያሰበች ትገኛለች። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ጃፓንን እየጎበኙ በመሆናቸው ምክትል ፕሬዚደንት ማይክ ፔንስ በአርሊንግተን ብሔራዊ መካነ መቃብር በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኑረዋል። ዩናይትድ ስቴትስ ሕይወታቸውን የሰውላትን ሁሉ ምንጊዜም ቢሆን በበቂ ልትክሳቸው አትችልም ሲሉ ፔንስ በቦታው ለተገኙት በብዙ መቶ ለተቆጠሩ ወታደራዊ ባለሥልጣናትና ለሰማዕታቱ ዘመዶች ንግግር አድርገዋል። ምንጊዜም አንረሳቸውም፣ ምንጊዜም እነርሱን ማክበር አንረሳም በማለት አክለዋል። ትራምፕ በዓሉን ቶኪዮ በሚገኘው ዮኮሱካ የዩናይትድ ስቴትስ የባህር ኃይል ሰፈር ላሉት የአሜሪካ ወታደሮች ንግግር በማድረግ ያስቡታል። በሀገሪቱ ዙሪያ ባሉ ትንሽና ትልቅ ከተሞች በብዙ መቶ ሺዎች የሚቆጠሩ አሜሪካውያን በሁለት መቶ አርባ ሶስት የሀገሪቱ ዕድሜ ውስጥ ለሀገራቸው ነጻነት የከፈሉትን መስዋዕትነት የሚያስቡ ሰልፎችን ሲያካሂዱ ውለዋል። በአንድ ነጥብ አንድ ሚሊየን የሚገመቱ አሜሪካውያን በግጭቶች ሞተዋል። ወደ ግማሽ ሚሊየን የሚጠጉት ያለቁት ግን ባርነትን በሚመለከት በ19ኛው ምዕተ ዓመት በሰሜንና በደቡብ ዩናይትድ ስቴትስ መካከል በተካሄደው የእርስ በርስ ጦርነት ላይ ነው። በሰሜን ዩናይትድ ስቴትስ የተባበሩት ክፍለ ግዛቶች ካሸነፉ በኋላ ባርነት አከተመ። በውጭ ሀገሮች ደግሞ ከአራት መቶ ሺህ በላይ የሚሆኑ አሜሪካውያን በሁለተኛው የዓለም ጦርነት ተሰውተዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በብዙ ሺዎች የሚቆጠሩ በቱርክ እስር ቤት የሚገኙ እስረኞች ሲያካሂዱት የቆየውን የ200 ቀናት የምግብ ማቆም አድማን አብቅተዋል። አማጽያን አድማውን ያቆሙት የኩርድ አማጽያን መሪ አብዱላ ኦካላን በስምንት ዓመታት ውስጥ ለመጀመሪያ ጊዜ ጠበቃውን ለማግኘት ከተፈቀደለት በኋላ ነው። ያለመመገብ አድማ ያደረጋችሁት ጓዶች ሁሉ አድማውን እንድታቆሙ ጠብቃለሁ ሲል ትላንት ለደጋፊዎቹ ጥሪ አቅርቧል። ባለፈው ሳምንት ሁለት ጊዜ ከጠበቃው ጋር ለመነጋገር ተፈቅዶለታል። ኦካላን ከጠበቃው ጋር ለመነጋገር እስከሚፈቀድለት ጊዜ ድረስ የተወሰኑ ኩርዳውያን የምክር ቤት አባላት ከሶስት ሺ እስረኞችና ሌሎችም ጋር ሆነው ምግብ የማቆም አድማ ሲያካሂዱ ቆይተዋል። ኦካላን የታገደው የኩርዲስታን ሰራተኞች ፓርቲ መሪ ነው። ፓርቲው ለኩርዲስታን ነጻነት ሽምቅ ውጊያ ሲያካሄድ ቆይቷል። ቱርክ፣ ዩናይትድ ስቴትስ እና የአውሮፓ ሕብረት በአሸባሪ ቡድንነት ፈርጀውታል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 19 2011 ዓ ም ምሽት ፕሮግራም ነው። ጠቅላይ ሚኒስትር አብይ አሕመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ክቡራትና ክቡራን አድማጮች፣ ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፌው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አዳምጡት። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው አጽሮት ሲድ ዓመታዊ ልዩ ዕውቅናና ሽልማት 27ተኛ ዓመት ሥነ ሥርዓት ትላንት ምሽት አካሂዷል። ሲድ ን ር ን ር ኤን ኤክስትሮርዲናሪ ናይት ዝ ሊፍት አፕ ስ Graduating high school seniors whose academic excellence, community service, and pride in their Ethiopian identity represents the best of all of us. Doctor Mana Aklilu Yasid Lik a member sine bak to birth malikata nagarani some machute, yesin grach on yize nari lochum zerserra lookum Zagaba Bemasi Tizanal. አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። ደብረ ማርቆስ ዩኒቨርሲቲ ውስጥ ካለፈው አርብ አንስቶ በተማሪዎች መካከል በተነሳ ግጭት የአንድ ተማሪ ሕይወት መጥፋቱ ተገልጿል። የቆሰሉም እንዳሉ እና ምርመራ እየተካሄደ መሆኑን የምስራቅ ጎጃም ዞን ፖሊስ መምሪያ ለቪኦኤ ገልጿል። አስቴር ምስጋናው ዝርዝሩን ይዛለች። በደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳሎ ጌትነት እንደተናገሩት ከትላንትና በስቲያ ማንነታቸው ያልታወቁ ሰዎች ናቸው ወደ ዩኒቨርሲቲው በመግባት በተማሪዎቻችን ላይ ጥቃቱን የፈጸሙት ይላሉ። በጥቃቱም የአንድ ተማሪ ሕይወት ሲያልፍ ሶስት ተማሪዎች ቆስለዋል ነው ያሉት። ግጭት አልተፈጠረም፣ ጥቃቱ የተፈጸመው በተማሪዎቻችን ላይ ያነጣጠረ ጥቃት ነው። ጥቃቱ የጀመረው አረብ ኦፍራንስ በኋላ ነው እስካሁን ድረስ ለማጣራት እየሞከረ ነው ግን ትክክለኛውን መንሰ አላገኛና በተማሪዎቻችን ላይ ጥቃትን የተፈጠረ ሲሉት፣ ምንድን ነበር ጥቃቱ? ጥቃት እንግዲህ ተማሪዎቻችን ተደብድበዋል። ህይወቱም ያለፈ ተማሪ አለ። አርብ ሁለት ማታ ምሽት ላይ በነበረው ጥቃት እንግዲህ የሶስት ተማሪዎች አካል ላይ ጉዳት ከፍተኛ ጉዳት ደርሷል። አሁን ሕክምና ላይ ነው የሚገኙት። ሪፈር ከዝ ላይ አዲስ አበባና ባህር ዳር ሆስፒታሎች ነው ያለ። ከዛ በተጨማሪ ይህንን

ህክምና ያላቸውን ተማሪዎች እየለዩ ነው። ጉዳት እያደረሳቸው እያደረሱባቸው ያሉ የተደበደቡትን ተማሪዎች ያመለጡትን ተማሪዎች እንደገና ደግሞ የሞተንም ስናይ ተለያዩ ብሄር ተዋጽኦ ያላቸው ናቸው። የሚያሳየው በተማሪዎች ላይ ያነጣጠረ ጥቃት እንጂ ብሄርን መሰረት ያደረገ ወይም የሆነ ታርጌት ያለው አንድ ብሄር ለመ ታርጌት አድርጎ የሚካሄድ አይደለም። እነማን ናቸው ሊታወቁ አልቻሉ?

ምክንያቱ ያልታወቀ ሆን ተብሎ የተጠና በሚመስል መልኩ ነው ጥቃት እየተፈጸመ የቆሰሉትም ሆነ የሞተው ተማሪ ከየት ከየት አካባቢ ነው? አጣርታችኋል? ከኦሮሚያ ከትግራይ ናቸው። በዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነው ግርማይ ድረስ እንደሚናገረው ደግሞ ከትላንትና በስቲያ በመመገቢያ አዳራሽ አካባቢ ግጭት ተከሰተ። የግጭቱን መንስኤ ግን ምን እንደሆነ ማወቅ አልቻልኩም ብሏል። ግጭቱ በአስራስድስት ነው በመጀመሪያ የተጀመረው፣ በአማራና በኦሮሞ ነው የተጀመረው። መነሻው ምንድን ነበር? መነሻው ያን ያህል መረጃ የለንም ግን በካፌ አካባቢ ነው የተከሰተ ችግር። መጀመሪያ ላይ በግለሰብ ደረጃ ነው ወይስ በግሩፕ ነው? ማለት መጀመሪያ ልጅ አንድ ልጅ ነው ተመታ፣ የኦሮማ ልጅ የዚህ ልጅ የሞቱ ደግሞ ያው ቡድን ነበሩ። የሆነ ከአስራ አምስት በላይ እስከ ሀያ ድረስ የሚሆን ተማሪዎች የአማራ ተወላጅ ነበሩ የሚል መረጃ ነው ያለን እ አጉዞ እንት እያሉ ነገር ነው በትክክል አታቅም፣ በቡድን ይሁን የጸቡ መነሻ ምን እንደሆን አታቅም። አዎ የሆነ መረጃ አለም። በዚህ ሰዓት ልጆችን ለመረጋጋት በመሀል ዶቶ ነበር የሚል መረጃ ነው ያለን በዚህ ውስጥ ሚሊ እያረጋገጥ ያለ ግን እነዚህ ብጥብጥ የሚያነሱ ተማሪዎች ከኛሁን በሚል ሀሳብ ሰጥነቱ ድንጋይ ያዝ እና ከኛ ውጣ የሚነዛም አሉ ከዛ ጊዜ ለእነት ረተ ውጭ ነገር እንሶ በእናታችን ምናምን እያለ ያለ አይ ችግር የለውም። በኋላ ለአንተ ነው ምናምን ብሎ ስፈሄድ እና ከዛ በኋላ ማታ ነው ልጆ የተመጣ። መጀመሪያ የጸቡ በተነሳበት በግርግሩ ሰአት አልተመታም። በዛ ሰዓት አልተመጣም። ከተወሰነ ሰዓት በኋላ ነው ልጆ የተመጣ። ማን እንደመታው ታውቋል? አይታወቅም። አነኝ ለፍ አላውቅም። ሙሉ ስሙ ማን ነው? የስንተኛ አመት ተማሪ ነው? የመጀመሪያ የተመታ ነው? አብርሃም ነው የሚባለው፣ እ የአራተኛ አመት የባይስለን እጅ ማለት ነው። ነው ዘንድሮ ተመራቂ ነበር። አሁን በምን ሁኔታ ላይ ነው ያለው ልጁ? ልጅ አሁን እየደወልን ለምን ያለን ደና ነው ያው፣ ትንሽ እየተሻለ ያለ ሁኔታው፣ ደና ያለ ነው ያለ። ሁለተኛ የተመታውስ ሁለተኛው የተመታው ሞቷል። ማለት የመቱት ልጆች ግን ይታወቃሉ። እነዚህ ልጆች ብዙ ሰዎች ላይ ታወቁ። ከፖሊስ ያገኘውት መረጃ ደግሞ በተማሪዎች መካከል የተፈጠረው ግጭት ነው ብለዋል። የምስራቅ ጎጃም ዞን ፖሊስ መምሪያ የሕዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሳው የተማሪ ግጭት ነው። ሶስት ተማሪዎች ያው በድንጋይ ተመተው ሕክምና ላይ ነው። ከዚህ ጋር በተያያዘ አምስት ተማሪዎች ተጠርጥረው ምርመራው እየጣረ በአሁኑ ሰዓትም የዩኒቨርሲቲ ማህበረሰብ፣ የደብረ ማርቆስ ከተማ ነዋሪዎች ከተማሪዎች ጋር ውይይት እያካሄዱ እንደሆነም አቶ ደሳለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት በአፋርና በሶማሌ ክልል መካከል የተፈጠረውን አለመግባባት በመፍታት በአካባቢው ዘላቂ ሰላም መስፈን በጋራ ለመስራት መግባባት ላይ ደርሰዋል። የጸጥታ ኃይሉ በቀጠናው ጸጥታ ዙሪያ መክሯል። መስፍን አራጌ ተጨማሪ አለው። በአፋርና በኢሳ ህዝቦች መካከል ጠንካራ የሃይማኖት የባህልና የማንነት ትስስር አለ። እነዚህ ህዝቦች አንድ የሚያደርጓቸው በርካታ ቁም ነገሮች ቢኖሩም በተለያዩ ጊዜያት በሚፈጠሩ ጥቃቅን ችግሮች ግጭት ውስጥ የሚገቡበት አጋጣሚም ነበር። በቅርቡ ግን ችግሩ ሌላ ገጽታ በመላበስ በሁለት ወንድማማች ህዝቦች መካከል ውጥረት ፈጥሮ ቆይቷል። ይህን ውጥረት በማርገብ የቀጠናውን ብሎም የአገሪቱን ሰላም ለማረጋገጥ የጸጥታ ምክር ቤቱ መግባባት ላይ የደረሰው ዛሬ ሰመራ ከተማ ላይ በአካሄደው የምክክር መድረክ ነው። የአፋር ብሔራዊ ክልል ላይ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አህመድ መሀመድ እንደሚሉት በሁለቱ ክልሎች መካከል የተፈጠረውን ችግር ለመቅረፍ የጸጥታ እና ፖለቲካ እቅዶች ታቅደው እንቅስቃሴ ተጀምረዋል። የጸጥታ እቅድ ከሚሌ እስከ አዋሽ አርባ ያለውን መንገድ ደህንነት ጥበቃ ለፌዴራል አገር መከላከያ ሰራዊት እና ለፌዴራል ፖሊስ አስረክበን እኛም ከነሱ ጋር አሁንም በቅንጅት እየተሰራ ያለበት ሁኔታዎች አሉ። በዚህ ቀጠና ላይ አሁን በቅርብ ጊዜ ወዲህ እየተፈጠሩ ያሉ ችግሮች አሉ። ህዝቡም ስጋት ውስጥ ነው ያለው። ገዛ ማንኛውም ኢትዮጵያዊ በነጻነት እንዲሄድ ነው። እኛ ለአገር መከላከያ ሰራዊት እና ለፌዴራል ፖሊስ መንገዱን ያስረከብ ነው። ነገር ግን ይህንን ለውጥ የማይደግፉና ኮንትሮባንዲስቶች አላማ ያላቸው የግለሰቦችን አጀንዳ አንግበው መንገድ ላይ በሚሄዱ ንጹሐን ዜጎች ላይ ጥቃት እያደረሱ ያሉበት ሁኔታዎች አሉ። ከፌዴራሉ ሰላም ሚኒስትር ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስና ከሶማሌ ብሔራዊ ክልል ጋር በመሆን ፖለቲካዊ ተግባራት እየተከናወኑ መሆናቸውንም አክለው ያብራራሉ። በክልሉ የኢሳ ጎሳ አባላት በሚኖሩባቸው ሶስት ቀበሌዎች ተጀምረው የነበሩ ሕዝባዊ ውይይቶች ለጊዜው ቢቋረጡም በቅርቡ በማስቀጠር የሕዝብ ለሕዝብ ግንኙነትን የማጠናከርና ሰላሙን እውን የማድረግ ስራዎች ይሰራሉ ብለዋል። የሶማሌ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ በበኩላቸው ለሁለቱ ህዝቦች ግጭት ስውር እጆች አሉበት ይላሉ። የሶማሌና አፋር ሰላም እጦት ምክንያት ዋናው ከህብረተሰቡ ይመጣ አይደለም ከፖለቲካ አመራር እና የተለያየ እጅ ያሉበት ሰዎች፣ በተለይ ኮንትራባንድ ነጋዴዎች እና በዛ አይነት የተነሳ ግጭቶች እንጂ ከህብረተሰቡ ከአሁን በፊት የሚጋጩ ነበር። ዛሬም ይጋጫሉ፣ ወደ ነገም ይጋጫሉ። በራሳቸው ባህላዊ መንገድ የሚፈቱት ነገሮች ነበሩ። ለማፋሳሽ ግጭቶች የወንድማማች ህዝቦችን ህይወት መቅጠፋቸው፣ ጥላቻን መዝራታቸው እዚህ ላይ ሊቆም ይገባዋል ይላሉ አቶ አህመድ። ድንበር አካባቢ ላይ ያሉ ህዝቦች እስከዛሬ ድረስ ብዙ ህይወት አልፏል። ብዙ ንብረት ወድመዋል። ነገር ግን ከሞተው ይልቅ የቀረው ስለሚበዛ የቀረው ህዝባችን ለማትረፍ ከሚመለከተው አካል ጋር በቅንጅት እንደሚሰራ ያለንን ቁርጠኝነት ያሳዩንበት ሁኔታዎች አሉ። የጸጥታ ኃይሉም ችግሮችን ቀድሞ የመገመትና እንዳይከሰቱ የመከላከል አቅሙ ሊጎለበት ይገባዋል የሚሉት ደግሞ አቶ አብዱላሂ ናቸው። አገር በቀል የግጭት አፈታት ስርዓቶች መጎልበት ይገባቸዋል። ኢትዮጵያ አንድነታችን እንዲጠናከር፣ የታሪክ ትስስራችን እንዲጠብቅ ህዝብ የጣልብንን ኃላፊነት እንወጣ ይላሉ ደማፈሳሰለብ ህዝባችን መዳን አለብን። የአፋር ህዝብ እኛ ህዝብ ነው። የሶማሌ ህዝብ የአፋር ህዝብ ናቸው። ነገም ከደጎዳም ዛሬ አመታት የመቶ አመታት ሺህ አመታት በኋላ የሚኖሩት ህዝብ ናቸው። እንደ ኢትዮጵያዊ ግን ምን መስራት አለብን? አብሮ ተዋህዶ እንዲኖር መስራት አለው። የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት እንቅስቃሴ በጀመረ መንፈቅ ባልተሻገረ ጊዜ ውስጥ በርካታ ስኬቶች ተመዝግበዋል ይላሉ የምስራቅ ሀረርጌ ዋና አስተዳዳሪ ሆሴን ፋይስ። እንደሳቸው አባባል ከሶማሌ ብሔራዊ ክልላዊ መንግስት ጋር አጎራባች በሆኑ አካባቢዎች እስከ 20 ሰው ለህልፈት ይዳርጎ የነበሩ ግጭቶችን ማስወገድ ተችሏል። በዋናነት ይላሉ አስተዳዳሪው፣ እኛ በኛ ዞን ያለው 328 ሺህ ተፈናቃይ ነው ያለ። ከዚህ ውስጥ አሁን ጸጥታ አስተማማኝ ከሆነ ሁኔታ 116 ወደ ቦታ እንዲገቡ ተደርገዋል። አንዳንድ መሟላት የሚገባቸው ሎጂስቲኮች አሉ። እነዛ ከፌደራል ከክልል መንግስት ጋር እየተነጋገር ቀጣይ እየቀርቡትንም እናስገባል። ጠናው ካለው ስትራቴጂካዊ ጠቀሜታ አንጻር ልዩ ትኩረት ተሰጥቶ ሰላምን የማረጋገጥ ሕግን የማስከበር ስራዎች ቅድሚያ ተሰጥቷቸው እየተሰሩ መሆናቸውን የምስራቅ ህዝብ ዶክትሪኔሽንና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ፍስሐ ተክለ ሃይማኖት ይገልጻሉ። ከጅቡቲ፣ ከኬንያ፣ ከሶማሊያ ከኤርትራ ጋር ይገናኛል። ከየመን ጋር ይገናኛል። እነዚህ ቦታዎች ደግሞ በሙሉ ከራሳችን አንጻር ስናየው የተወሰነ ስጋት ያላቸው አካባቢዎች ናቸው እና በዚህ አካባቢ በምስራቅ ኢትዮጵያ ያሉ አጉራዋች ክልሎች ሰላምና መረጋጋት አረጋገጥ ማለት አጠቃላይ ዋና መስመሩ ከዚህ ከጅቡቲ ወደ መሀል ያለው መስመር እዚህ ነው። ስለዚህ ይህንን መስመር የሆነ ችግር ገጠመበት ማለት ደግሞ አጠቃላይ የኢትዮጵያ ህዝብ ጎረሮ ተዘጋ ማለት ነው። ስለዚህ ከዚህ አንጻር የዚህ አካባቢ ሰላም መሆን ትልቅ አጠቃላይ ለሀገራችን ትልቅ ፋይዳ አለው ማለት ነው። ከለውጡ ጋር ተያይዞ በአገሪቱ የተለያዩ አካባቢዎች የተፈጠሩ አለመግባባቶችንና ግጭቶችን ለማፍታት ሰራዊቱ ጥረት እያደረገ መሆኑንም ጠቁመዋል። የጸጥታ ችግሩ እየተሻሻለ ነው ያለው ወጣ ገባ ቢሆንም አሁን ደና ብዙ ከቦታ ወደ ቦታ እየተንቀሳቀሰ ነው። በተለይ በዚህ አፋር ክልል ቀደም ብሎ ከሁለት ሳምንት ሶስት ሳምንት በፊት የተወሰነ በኢሳና በአፋር የተከሰተ ችግር ነበረ። በመንገድ ላይ የመዝጋት አንዳንድ ችግሮችን የመፈጠር ሁኔታ ነበር። አሁን በስፋት እያየን ችግረኞቹም ተለይተው ፍርድ እንዲያገኙና ነጻ ቀጠና የሚባለው ከማንኛውም ነገር ስጋት ውጭ እንዲሆን ለማድረግ ጥረት እየተደረገ ነው። የጎሳ የሃይማኖትና የድንበር ግጭቶች፣ የኮንትሮባንድ እንቅስቃሴ፣ ህገወጥ የሰዎች ዝውውርና ሌሎች ችግሮች የቀጠና የጸጥታ ስጋቶች ተብለው ተለይተዋል። ቀዝ ዋና አዛዥ በሜጀር ጄኔራል ዘውዱ በላይ የተመራውን የውይይት መድረክ የሀገር መከላከያ፣ የፌዴራል ፖሊስ፣ ከኦሮሚያ፣ ከአፋር፣ ከሶማሌና ከሀረሪ ክልሎች የሰላምና ጸጥታ ቢሮ ተወካዮችና ጥሪ የተደረገላቸው እንግዶች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከሰመራ። አመሰግናለሁ መስፍን። ወደ ተከታዩ የመጽሔት ርዕስ እናልፋለን። በፍቼ ከተማ የተገነባው የጀኔራል ታደሰ ብሩ መታሰቢያ ሐውልትና የሰላሌ ኦሮሞ ባህል ማዕከል ትናንት ተመርቋል። ጠቅላይ ሚኒስትር አብይ አህመድ በምረቃው ሥነ ሥርዓት ላይ ተገኝተው ባሰሙት ንግግር ሁሉም ሰው ከጀኔራል ታደሰ ብሩ የዓላማ ጽናትን መማር አለበት ብለዋል። ፀሐይ ዳምጠው ተጨማሪ አላት። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የጀኔራል ታደሰ ብሩና የሰላሌ ኦሮሞ ባህል ማዕከል ትናንትና መርቋል። በፊቼ ከተማ የተገነባው የጀኔራል ታደሴ ብሩ መታሰቢያ ሐውልት ትውልድ በታሪክ የተማሪው በአካል መጎብኘትና ከሰላሌ ኦሮሞ ባህል ማዕከል የተሟላ መረጃ ለማግኘት ይረዳዋል ብሏል። በምርቃቱ ስነስርዓት ላይ የተገኙ የፊቼ ከተማ ነዋሪዎች የፊቼ ከተማ ነዋሪዎች አክሎም የጀኔራል ታደሴ ብሩ መታሰቢያ ሐውልት መገንባቱ ደስ ብሎናል፣ ግን እዚህ መገንባት አልነበረበትም አዲስ አበባ ላይ ነው ሲሉም ተደምጧል። ማስተማር ትግል የጀመሩት በመሀል ኦሮሚያ ሽንፍኔ ላይ ነው። ያኔ ይሄንን የጀመሩት ደግሞ ጅባትና መጫ የድር ድርጅት ወደ መጫና ቱለማ አድጎ፣ መጫና ቱለማ ደግሞ ኦሮሞን ማስተማር ነው አንዱ አላማ። እሳቸውም የተሰዉት በዚህ የትግል ስራ ላይ ብለን ነው የምናምነው እኛ። ታሪካቸው እንደዛ ነው የምለው እና ኦሮሞን ማስተማር፣ ኦሮሞን የሀገር ባለቤት ማድረግ፣ ኦሮሞን ማንቃት፣ ኦሮሞን ማደራጀት፣ ከኦሮሞ ውስጥ መሪ ይወጣል፣ ኦሮሞ ራሱን ያስተዳድራል፣ ራሱን ይመራል፣ ሰው ይሆናል። የነበረው የድሎ ስርአት ነው ይህን ሰብሮ መጫና ቱለማን የመሰረቱት። እስከ ዛሬም ደግሞ የመጫና ቱለማ ፍሬ አፍርቶ ለዛሬ የበቃ ነው እንደ ህዝብ የእሳቸው ህልም ስለሆነ የእሳቸው አውልት መቆም ያለበት መሀል ኦሮሚያ ሽሜ ላይ መሆን ነበረበት። በምርቃቱ ስነ ስርአት ላይ ጠቅላይ ሚኒስቴሩ ባሰሙት ንግግር ጀኔራል ታደሰ ብሩ የኦሮሞ ትግል እንዲቀጥል መሰረት የጣሉ ናቸው ብለዋል። ጀነራል ታደሰ ብሩ ጀግንነትን በጣሊያን ጦርነት ላይ ከተሰዉት አባታቸው ነው የወረሱት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግንነት ከአባታቸው ከወረሱት ጀነራል ታደሰ ብሩ አዲሱ አመራር ተምሮ ጀግና እንዲሆን መልእክታቸውን አስተላልፈዋል። አከ ታደሰ ብሩ ሴናን አከን ያደቱ በርባናን እኒህ ጀነራል ታደሰ ብሩ ስታገሉለት የነበረው ዓላማ ዛሬ ፍሬ አፍርቷል። ፍሬው እንዳይኮስስ መንከባከብ አለብን ያሉት ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ናቸው። ሰቦኑም ማንከሌሳ ጀነራል ታደሰ ብሩፋት ቁቀመን ጎቶን ሄዱን የሰላሌ ኦሮሞ ባህል ማዕከል በዘጠና አንድ ሚሊዮን ብር በላይ ወጪ የተገነባ ሲሆን በውስጡ ሌሎች አነስተኛ ማዕከላት እንዳሉት የሰሜን ሸዋ ዞን አስተዳዳሪ አቶ እንዳሻ ብራኑ ተናግረዋል አንዱ ማዕከል እስከ 650 ሰው ማስተናገድ ይችላል ያሉት አስተዳዳሪው፣ ሁሉም ሰላሌ ባፈራቸው ጀግኖች ተሰይሟል ብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ በእንግሊዘኛው አጽሮተ ቃሉ ሲድ አመታዊ ልዩ የእውቅና የሽልማት ስነ ስርዓት ትላንት ምሽት አካሂዷል። ከዋሽንግተን ዲሲው ከአካባቢው ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባ የተጋበዙ በመቶዎች የሚቆጠሩ ታዳሚዎች በተገኙበት በ27ኛው ዓመት ልዩ የሽልማት ስነ ስርዓት በቃለ በላቀ ስራቸው የተመረጡ ዘጠኝ ኢትዮጵያውያን እንዲሁም ትውልድ የኢትዮጵያ አሜሪካውያን ሴቶች ለእውቅናና ለክብር በቅተዋል። እንደተለመደው ዘንድሮም በታዳጊዎች ጎራ በብሔራዊ ደረጃ በትምህርታቸው እጅግ ከፍተኛ ውጤት ያመጡ እንዲሁም በማህበረሰብ ውስጥ በሚያበረክቱት የበጎ ፈቃድ አገልግሎትና ከመደበኛ ትምህርት ውጭ ባላቸው ተሳትፎ የላቀ ስራ ያስመዘገቡ ስድስት ተማሪዎች አምስቱም ሴቶች ናቸው ተሸላሚዎች ሆነዋል። አሉላ ከበደ ተከታትሎታል። have you all with us for what is going to be an exciting, inspiring evening. it is an honor for me, on behalf of the society of ethiopians established in the diaspora and all of our board members, to yeah, welcome let's all let's of you. Here um, it is a, indeed a pleasure. we are celebrating our 27th year of seed and you all are in uh, for an extraordinary night as we lift up six outstanding graduating high school seniors whose academic excellence community service and pride in their ethiopian identity represents the best of all of us የጦርነታችን ማሳያዎች አሉ። ዶክተር መና እጅግ የላቀ የትምህርታቸው ውጤት፣ የማህበረሰብ ልዕልና፣ የበጎ ፍቃድ ስራ፣ ከመደበኛ ትምህርት ውጪ ባላቸው ተሳትፎ የላቀ የስራ ታዳጊዎቹ መታወቂያ መሆኑን ተናገሩ። Nine inspiring trailblazers and pioneers in the fields of law and justice, medicine, aerospace, art, natural sciences, journalism, mental health, disability rights, and athletics. The versatility of women's genius, intelligence, expertise, determination, creativity, and passion will be lived out tonight in various forms. <laughs> ሕግና፣ ፍትሕ፣ የህክምና ሳይንስ፣ የአየር በረራ፣ የተፈጥሮ ሳይንስ፣ ጋዜጠኝነት፣ ስነ ጥበብ፣ የአእምሮ ጤናና የአእምሮ ጤና ህክምና አትሌቲክስ፣ ዘጠኙ ሴቶች የተጠበቡባቸው የሙያ መስኮች ናቸው። ዶክተር መና ቀጠሉ። የመስኮቹም ስብጥር ብቃትና ቁርጠኝነታቸውን ብቻ ሳይሆን ልዩ የፈጠራ ጥበብና በጎ የመስራት ፍቅር ሴቶች የማይሰሩት የማይገቡበትና የማይራቀቁበት የሙያ መስክ ያለመኖሩን ያረጋገጠ ነው ሲሉም በይፋ ስነ ስርዓቱን ከፈቱ። የሽልማቱን ተጋሪዎች በማወደስ የተጋሩትን የተናገሩት ለመክፈቻ ንግግር የተጋበዙት የጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ ናቸው። የተከበራችሁ የማህበረ ግየሯን ዘር ኢትዮጵያ የቦርድ መሪዎችና አባላት፣ ክብሯን በዛሬ ምሽት እውቅና የተሰጣችሁ ሴት እህቶቼ፣ የተከበራችሁ የምሽቱ እንግዶች፣ በዛሬው ምሽት በዚህ በዓል ላይ በመገኘቴ የተሰማኝን ደስታ ገልጻለሁ። የማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህረ ቃል ሲድ በመባል የሚታወቀው ማህበር በየአመቱ ይሄን የመሰለ ዝግጅት በማድረግ አስተዋጽኦቸው ሊታወቅ ይገባል ለሚላቸው ኢትዮጵያውያን እውቅና መስጠቱና ለማህበረሰባችን በየጊዜው እያደገ የመጣ ጠቃሚ የሆኑ ተጓዳኝ ስራዎችን በመስራቱ ለድርጅቱ መሪዎችና አባላት ምስጋና ለማቅረብ እፈልጋለሁ። ሁለተኛ አገራችን ሲሉ የዩናይትድ ስቴትስን በረከትና ሕዝቡን አወድሰው ከዚህ አገር የሚወረሱ መልካም ነገሮችን በዋናነትም አውስተዋል። ክብራትና ክብራን አሜሪካን ሀገር በችግራችን ጊዜ የሚቀበለን የሚያስተምረን እና ልጆቻችን የሚያድጉበት ሁለተኛ አገራችንና ባለውለታ ነው። ኢትዮጵያውያንም ብትሆኑ በትጋት በታማኝነት፣ በትህትና ኃላፊነታችሁን በመወጣት ተመሳስላችሁ መኖራችሁ የሚደነቅ ነው። እንደሚታወቀው ይህ ሀገር ወደ ላቀ ማህበራዊና ኢኮኖሚያዊ ደረጃ ሊሸጋገር የቻለው ከሌሎች ሀገሮች የመጣውን የሰው ኃይል በመጠቀም ጭምር ነው። ስለዚህ ሀገሩ የውጭ ሀገር እንግዶችን መቀበልና ማስተናገድ መቻሉ አንድ ቁም ነገር ሆኖ የተቀበላቸውን ሰዎች ደግሞ የአገሩ አሳዳጊ ሞተር መሆናቸውን በመገንዘብ መገንዘቡ ሌላው ትምህርት ልንወስድበት የሚገባው ጉዳይ ነው። በሀገራችን በቅርቡ የታየው የአለመቻቻ ለባዜ ከእንዲህ ያለው ዓለም አቀፍ ተሞክሮ አንጻር በሀያ አንደኛው ክፍለ ዘመን መከሰት የሌለበት ነው። ሪኮርዶችን በመሰባበር የምትታወቀው እውቋ የዓለም አትሌት ደራርቱ ቱሉ እንዲህ ነበር ደስታዋን በምጥን ቃላት የገለጸችው፣ በቅድሚያ ለዚህ ክብር ላበቃኝ እግዚአብሔር እናመሰግናለሁ። በመቀጠልም ደግሞ ለዚህ ክብር ይገባታል ብሎ ከታላላቅ እህቶቼ ጋር ለዚህ ክብር ስለምተመረጥኩና በዚህ ክብር በመሸለሜ በጣም አመሰግን ወዳለው። እንደዚህም ደግሞ ዋሽንግተን አካባቢና ክብርና ሽልማት ከገራ ከገዛ ማህበረሰብ ሲመጣ ምን ማለት እንደሆነ ከሁሉ የላቀና ውድ የሚያደርገውን ልዩ ዋጋ የገለጹት ደግሞ የስነተዋልዶ ጤና ባለሙያዋ ፕሮፌሰር ሰናይት ፍስሐ ናቸው። ለእኔ ብቻ ሳይሆን ለሌሎቹም ሴቶች ይሄ መጀመሪያ ሽልማት አይመስለኝም ግን ሽልማት ከአንድ ከራስ ህዝብ ሲመጣ የበለጠ ክብደት አለው፣ እና በሱ የተነሳ በጣም በጣም ደስ ብሎኛል። በጣም በኩራት እና ይሄንን ደግሞ ሽልማት ስቀበል ለእኔ ብቻ ሳይሆን ያው እንጨት እየተሸከሙ ጀርባቸው ላይ ጎብጠው ውሃ እየቀዱ ብዙ ችግር ችለው ግን የህብረተሰብ ምሰሶ ሆነው የሚገኙ ኢትዮጵያ እህቶቻችንን፣ እናቶቻችንን በሚመለከትና በእነሱ ስም አድርጌ ነው። በጣም ደስ ብሎኛል። ለሰዓታት የዘለቀውን ልዩ ምሽት የተሸላሚዎቹን ድምፅ፣ የወጣቶቹን ድምፅና በስቱዲዮ የምናደርጋቸውን ቃለ ምልልሶች ጨምረን ሰሞኑን በተከታታይ እናቀርባለን። አሉላ ለዘገባው እናመሰግናለን። ሲድም እየሰራ ላለው ስራ እንደዚሁ አድናቆታችንን እንገልጻለን። ተሳታፊዎችም እንኳን እንደናመጣችሁ እንኳን ደስ አላችሁ ተሸላሚዎች እንላለን። በእኛም በኩል ክቡራትና ክቡራን አድማጮች፣ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ኢትዮጵያዊ እባብ ያየ በለጥ በለየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ ዓይን ማየት ጥሩ ነው፣ ግን ለውጡ አንዱ በአጽሞት የሚቃረ ነው። ተረኛነት የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማያን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው ለዚህ ነው ፍቅር የምንለው። ጠቅላይ ሚኒስትሩን ቢሮቸው ተገኝቶ ያነጋገራቸው እስክንድር ፍሬው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አድምጡ። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ37 ደቂቃ ሊሆን ነው። አዲስ አበባ ላይ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን ስርጭት ነው የምትከታተሉት። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤ አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናቸው ያለ ነው ሰሎሞን አባትና አዳኒት ሳየነን። ወደ ተከታዩ ቅንብር እናልፋለን። ክቡራትና ክቡራን ስፖርት የኦቶዋ ካናዳ ማራቶን ሩጫ ውድድር፣ ታላቁ ሩጫ በኢትዮጵያ በእግር ኳስ ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ክለቦች ኮንፌዴሬሽን ዋንጫና የስፓኝ ኮፕ ደል ሬይ ጨዋታዎች እናያለን። አዘጋጅና አቅራቢ ግርማቸው ከበደ ነው። ከአዲስ አበባ ነው የላከው። እንሆ በካናዳው ኦታዋ ማራቶን በሴቶች ኢትዮጵያውያን አትሌቶች አሸንፈዋል። እስከ ውድድሩ አጋማሽ ድረስ ስምንት አትሌቶች በመሪነት ቦታ ላይ ሲፎካከሩ የነበረ ቢሆንም ሀያ ስምንተኛው ኪሎ ሜትር ላይ ትግስት ግርማ ፍጥነቷን በመጨመር መምራት ጀመረች። ከዚያ በኋላ ወደ ኋላ አልተመለሰችም። አርባ ሁለት ኪሎ ሜትር ከአንድ መቶ ዘጠና አምስት ሜትሩን በሁለት ሰዓት ሀያ ስድስት ደቂቃ ሰላሳ አራት ሰከንድ በመሮጥ አሸንፋለች። የግል ምርጥ ሰዓቷንም በአስር ሰከንድ አሻሽላለች። የአሸናፊነቷን የሰላሳ ሺህ ዶላር ሽልማትም ተቀብላለች። የሀያ ስድስት አመቷ ትግስት ከዚህ በፊት በሌባኖስ ና ቻይና ደረጉ የማራቶን ውድድሮችን ያሸነፈች ሲሆን የኦታዋ ማራቶን ጥሩ ተፎካካሪዎች የነበሩበት መሆኑን ከድሏ በኋላ ለጋዜጠኞች ተናግራለች ቤተልሔም ሞገስና ታፈራው ተመስገን ደግሞ ሁለተኛና ሶስተኛ ወጥተዋል በኦታዋ ማራቶን ኢትዮጵያውያን ሴት አትሌቶች የበላይ ሲሆኑ የዘንድሮውን ጨምሮ ለተከታታይ አስረኛ ጊዜ አሸናፊ ሆነዋል ኬንያዊው አልበርት ኮሪር ባሸነፈበት የወንዶቹ ፉክክር ኢትዮጵያዊው አበራ ኩማ የሰራው ስህተት ዋጋ አስከፍሎታል ተከሻ ለተከሻ እየተፎካከሩ የነበሩት ሁለቱ አትሌቶች አርባኛው ኪሎ ሜትር ላይ አበራ ፍጥነቱን በመቀነስ ውሃ ለመጠጣት ሞከረ። ይህን የተመለከተው ኮሪድ ፍጥነቱን በመጨመር ቀድሞ ውድድሩን በ2 ሰዓት 8 ደቂቃ 3 ሰከንድ ጨርሷል። አበራ በ11 ሰከንዶች ዘግይቶ ሁለተኛ ሆኗል። ሌላው ኢትዮጵያዊ ጸዳት አያና ደግሞ ሶስተኛ ወጥቷል። አዲስ አበባ በሺዎች የሚቆጠሩ የከተማ ነዋሪዎች የተገኙበት የአካል ብቃት እንቅስቃሴ ማስ ስፖርት ተካሂዷል። በማስ ስፖርት ዝግጅቱ ላይ ህጻናት፣ ወጣቶች፣ ጎልማሶች እና አዛውንቶች የተገኙ ሲሆን ኤሮቢክስን ጨምሮ የተለያዩ የአካል ብቃት እንቅስቃሴዎች ተደርገዋል። አንድነትን ለማጠናከር ይረዳል የተባለውና ዘረኝነት ይብቃ በሚል መሪ ቃል በመስቀል አደባባይ በተካሄደው በዚህ ዝግጅት የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ተገኝተዋል። በእርዳታ ከለጋሾች የተገኙ ናቸው የተባሉ ብስክሌቶችም ለባለ እድለኛ ታዳጊዎች ተሰጥተዋል። በኢትዮጵያ የሚገኙ 33 የስፖርት ፌዴሬሽኖች ና ሶስት የስፖርት ማህበራት በዚህ ዝግጅት ተሳታፊ ሲሆኑ የፌዴራል ስፖርት ኮሚሽን እና የኢትዮጵያ ኦሊምፒክ ኮሚቴ ደግሞ አስተባባሪዎቹ ነበሩ። በመንገድ ደህንነት ላይ ትኩረት በማድረግ የሚዘጋጀው አመታዊው የታላቁ ሩጫ በኢትዮጵያ አይኤፍኤች የዱላ ቅብብል ውድድር ለ16ተኛ ጊዜ ተካሂዷል። በትክክለኛ ቦታ ተጠግቀን በመሻገር ራሳችንን ከአደጋ እንጠብቅ በሚል መሪ ቃል የተካሄደው የዘንድሮ የዱላ ቅብብል ውድድር 12 ኪሎ ሜትር ርቀት ነበረው። ስድስት አባላት ባሏቸው 120 ቡድኖች መካከል ውድድሮቹ በተለያዩ ዘርፎች ተካሂደዋል። አራት አባላት ባሏቸው በ20 ወንድና 30 የሴት ቡድኖች መካከል የተደረገው የአትሌቶቹ የዱላ ቅብብል ደግሞ እልህ አስጨራሽ ፉክክር ተደርጎበታል። በወንዶቹ ኢትዮ ኤሌክትሪክ ስፖርት ክለብ፣ ኮልፌ ቀራኒዮ የአትሌቲክስ ክለብ እና መከላከያ ስፖርት ክለብ ከአንደኛ እስከ ሶስተኛ ወጥተዋል። በሴቶቹ በድጋሚ ኢትዮ ኤሌክትሪክ ሲያሸንፍ፣ ሶስት የሴት ቡድኖችን ያፎካከረው የኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ጨርሰዋል። ደደቢት ከኢትዮጵያ ፕሪምየር ሊግ ወርዷል። በ1989 ዓ ም በታዳጊዎች ፕሮጀክትነት በአሁኑ የእግር ኳስ ፌዴሬሽን ምክትል ፕሬዚዳንት ኮሎኔል አወላ አብዱራሂም የተመሰረተው ደደቢት ወደ ፕሪምየር ሊጉ ያደገው በ2002 ዓ ም ነበር። በ2005 ዓ ም ደግሞ የሊጉ ሻምፒዮን መሆን ችሏል። ለተጫዋቾች ከፍተኛ ደሞዝ በመክፈልና የሊጉን የተፎካካሪነት ደረጃ በመጨመር የሚታወቀው ደደቢት ወገቤን ማለት የጀመረው ግን ባለፈው ክረምት ነው። የገንዘብ እጥረትን በምክንያትነት በመጥቀስም መቀመጫውን ከአዲስ አበባ ወደ መቀሌ ባለፈው ዓመት አዘዋወረ። ለተጫዋቾች ከፍተኛ ደመወዝ መክፈሉን ማቆሙንና በወጣቶች ብቻ እንደሚጠቀም አወጀ። ሆኖም እንደ ቀድሞው ጥሩ ተፎካካሪ መሆን አልቻለም። በዘንድሮው የኢትዮጵያ ፕሪምየር ሊግ ከደረጃው ግርጌ ሳይወጣ ቆይቶ በ26ኛው ሳምንት በአዳማ ከተማ አራት ለዜሮ ተሸንፎ ወደ ታችኛው ሊግ መውረዱ ተረጋግጧል። በተቃራኒው የሊጉ ፉክክር እጅግ አጓጊ ሆኗል። የሊጉ መሪ ፋሲል ከነማ ከሜዳው ውጪ በወላይታ ድቻ ሁለት ለአንድ ሲሸነፍ፣ ተከታዩ መቀለ ሰባ አንደርታ ጅማ ላይ ከጅማ አባጅፋር ጋር ሁለት ለሁለት አቻ ተለያይተዋል። ሶስተኛ ደረጃ ላይ ያለው ሲዳማ ቡና ደግሞ ደቡብ ፖሊስን አራት ለሁለት አሸንፏል። እነዚህን ውጤቶች ተከትሎ ፋሲል ከነማ፣ መቀለ ሰባ አንደርታ እና ሲዳማ ቡና እኩል አርባ ዘጠኝ ነጥብ በመያዝ በጎል ብዛት ተለያይተው በቅደም ተከተል ከአንደኛ እስከ ሶስተኛ ሆነው ሊጉን እየመሩ ይገኛሉ። በሌሎች ጨዋታዎች ስውል ሽረ መከላከያን ሁለት ለአንድ ሲያሸንፍ ቅዱስ ጊዮርጊስ ድሬዳዋ ከተማን ሁለት ለዜሮ ረትቷል። ቅዳሜ ዕለት አሰላ ላይ ተጀምሮ በከባድ ዝናብ ምክንያት ተቋርጦ እሁድ ዕለት በቢሾፍቱ በተጠናቀቀው ጨዋታ ሐዋሳ ከተማና ኢትዮጵያ ቡና ዜሮ ለዜሮ አቻ ተለያይተዋል። መከላከያና ደቡብ ፖሊስ ወራጅ ቀጠና ውስጥ ይገኛሉ። በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች የኮንፌዴሬሽን ዋንጫ ዛማሌክ ሻምፒዮን ሆኗል። በፍጻሜው የመጀመሪያ ጨዋታ ላይ በሞሮኮ በርካና አንድ ለዜሮ ተሸንፎ የነበረው የግብፁ ዛማሌክ በመልሱ ጨዋታ ድል ቀንቶታል። ኢትዮጵያዊው የፊፋ ዳኛ በአምላክ ተሰማ የመራው የፍጻሜው የመልስ ጨዋታ እስከ ሁለተኛው አጋማሽ ድረስ ዜሮ ለዜሮ የነበረ ሲሆን በቪዲዮ ረዳት ዳኝነት በታገዘው ውሳኔ 55ኛው ደቂቃ ላይ ዛማሌክ የፍጹም ቅጣት ምት አግኝቷል። ፍጹም ቅጣት ምቱን መሐሙድ አላ ወደ ጎልነት ቀይሮታል። ጨዋታው በድምር ውጤት አንድ ለአንድ በመጠናቀቁ በመለያ ምቶች ዛማሌክ 5 ለ3 በማሸነፍ ዋንጫውን አንስቷል። የኮንፌዴሬሽን ዋንጫው ዛማሌክ ከ16 ዓመታት በኋላ በአህጉራዊ ውድድሮች ያሸነፈው የመጀመሪያ ዋንጫ ሆኗል። በካፍ ቻምፒየንስ ሊግ ፍጻሜ የመጀመሪያ ጨዋታ ደግሞ የሞሮኮ ዋይዳድ ካዛብላንካ እና የቱኒዚያ ኤስፔራንስ አንድ ለአንድ ተለያይተዋል። የሁለቱ ቡድኖች የመልስ ፍልሚያ በመጪው አርብ በቱኒዚያ ይካሄዳል። ቫሌንሲያ ባርሴሎናን በመርታት የስፔን የጥሎ ማለፍ ዋንጫን አንስቷል። ላሊጋን የአውሮፓ ቻምፒየንስ ሊግንና የጥሎ ማለፍ ዋንጫን ለማንሳት አልሞ የውድድር ዘመኑን የጀመረው ባርሴሎና በቻምፒየንስ ሊጉ በሊቨርፑል በአስገራሚ ሁኔታ ተሸንፎ ለፍጻሜ እንኳን ሳይደርስ መቅረቱ የሚታወስ ነው። ሆኖም ባርሳዎች የስፔን የጥሎ ማለፍ ዋንጫን በማሸነፍ የቻምፒየንስ ሊግ ህመማቸው ማስታገሻ ያደርጉታል ቢባልም በቫሌንሲያ ሁለት ለአንድ ተረተው ለበለጠ ስቃይ ተዳርገዋል። ለቫሌንሲያ ጎሎቹን ኬቪን ጋሜሮ እና ሮድሪጎ አስቆጥረዋል። ሊዮኔል ሜሲ ለባርሰሎና በ73ኛው ደቂቃ ጎል ቢያስቆጥርም ከሽንፈት አላዳ ነው። ሽንፈቱን ተከትሎ የባርሴሎና አሰልጣኝ ኤርኔስቶ ቫልቬርዴ ሊሰናበቱ ይችላሉ ተብሏል። በጀርመን ጥሮ ማለፍ ፍጻሜ ደግሞ ባየር ሚውኒክ በሮበርት ሌቫንዶቭስኪ ሁለት እና በኪንግስሌ ኮማን አንድ ጎል ላይፕሺግን በማሸነፍ ዋንጫውን ወስዷል። አሁን ደግሞ አፍሪካ ነክ ርዕሶች። ደቡብ አፍሪካ ውስጥ እስር ላይ የሚገኙት የሞዛምቢክ የቀድሞ የገንዘብ ሚኒስትር ወደ ዩናይትድ ስቴትስ ሳይሆን ወደ ሀገራቸው ሞዛምቢክ እንደሚላኩ የደቡብ አፍሪካ የፍትሕ ሚኒስትር አስታውቀዋል። ዩናይትድ ስቴትስ የሞዛምቢክን ምጣኔ ሀብታሽ መድምዷል ከሚባለው የሁለት ቢሊዮን ዶላር ብድር ጋር በተያያዘ ተጫውተዋል በምትለው ሚና ምክንያት ለፍርድ እንዲልኩላት ጠይቃ ነበር፣ የቀድሞውን የገንዘብ ሚኒስትር። አንዳንድ ነቃፊዎችና የሰብአዊ መብቶች ተሟጋቾች ግን ወደ ሞዛምቢክ ቢመለሱ የሚጠብቃቸው ክስ ላይሆን ይችላል እንደሚሉ ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። የደቡብ አፍሪካ የፍርድ ሚኒስትር ማኑዌል ቻንግ ወደ ሀገራቸው እንደሚመለሱ የገለጹት ባለፈው ረቡዕ ማታ ነበር። ለስድስት ወራት ያህል በደቡብ አፍሪካ እስር ቤት ቆይተዋል። የቀድሞው የሞዛምቢክ የገንዘብ ሚኒስትር ባለፈው ታህሳስ ወር የታሰሩት በደቡብ አፍሪቃ በኩል ያልፉ በነበረበት ወቅት እንደሆነ ታውቋል። የደቡባዊ አፍሪቃይቱ ሀገር ሞዛምቢክ ኢኮኖሚን አተራመሰ በተባለ የእዳ ቅሌት ነበራቸው በተባለ ሚና ምክንያት በዩናይትድ ስቴትስና በሞዛምቢክ ይፈልጋሉ። ዩናይትድ ስቴትስና ሞዛምቢክ ቻንግ እንዲመለሱላቸው ማመልከቻ አስገቡ። አንድ የጆሃንስበርግ ፍርድ ቤት ጉዳዩን ወደ ደቡብ አፍሪቃ የፍርድ ሚኒስቴር ማይክል ማሱታ አስተላልፈው የፍርድ ሚኒስትሩ ታዲያ የሞዛምቢክን ጥያቄ መቀበሉ የፍትህን ጥቅም በበለጠ ያስጠብቃል፣ በዚህም እረካለሁ የሚል መግለጫ አውጥተዋል። የዩናይትድ ስቴትስ ባለሥልጣኖች ስለ ጉዳዩ ተጠይቀው ከመናገር ተቆጥበዋል። ቻንግ በሀገራቸው ድብልቅ አመለካከት ይጠብቃቸዋል። የሞዛምቢክ መንግስት እንዲመለሱ ይፈልጋል፣ አብዛኞቹ ዜጎች አይፈልጉም። እዚህ ከሆኑ ከአሜሪካ ሊደረግባቸው የሚችል አይነት ከባድ አያያዝ አይገጥማቸውም የሚል ስጋት እንዳላቸው የታወቁ የሀገሪቱ የፖለቲካ ተንታኝ ፈርናንዶ ሊማ አስገንዝበዋል። የጠቅላይ አቃቤ ሕግ መስሪያ ቤትን ያካተቱ የተለያዩ የአገሪቱ የሚኒስቴር መስሪያ ቤቶች በሙሉ የደቡብ አፍሪካው የፍርድ ሚኒስትር ባስታወቁት ውሳኔ በጣም እንደሚደሰቱ መቶ በመቶ እርግጠኛ ነኝ። በአንጻሩ የሰፊው ህዝብ ምላሽ በጣም አሉታዊ ነው። በምስጢር የተደረገው የብድር ማጭበርበር ተግባር ሞዛምቢክ ላይ ከባድ የዕዳ ቀውስ ከማድረሱ የተነሳ የሀገሪቱ ዜጎች መሰረታዊ አስፈላጊነት ያላቸውን የመንገድ ጥገናን የመሳሰሉ አገልግሎቶች እንዳያገኙ አድርጓል። ሆስፒታሎችም በሚገባ እንዳይያዙ ምክንያት ሆኗል። ቻንግ ሞዛምቢክ ላይ የሚጠብቃቸው ክስ ምን ሊሆን እንደሚችል ግልጽ አይደለም። በዩናይትድ ስቴትስ የቀረበው ክስ ቻንግና ሌሎች ተባባሪዎቻቸው ሆን ብለው ከፊሉ የብድር ገንዘብ ቢያንስ 200 ሚሊዮን ዶላር የሚሆነውን ለራሳቸው ለሞዛምቢክ መንግስት ባለሥልጣኖችና ሌሎችም በጉቦ መልክ እንዲሰጥ አድርገዋል ይላል። ሂዩማን ራይትስ ዋች በተባለው የሰብአዊ መብት ተሟጋጅ ድርጅት ጥናት የሚያካሂዱት ዜናይዳ ማቻዶ የትኛው ቦታ ላይ ነው ለፍርድ የሚቀርቡት የሚለው ጥያቄ ብዙም ቦታ እንደማይሰጡት ገልጸዋል። ዋናው ጥያቄ ወደ ሞዛምቢክ ወይስ ወደ ዩናይትድ ስቴትስ ይላኩ የሚለው መሆኑ እርግጠኛ አይደለሁም። ምክንያቱም አንደኛው ሀገር ከሌላው በሰብአዊ መብት አያያዙ የተሻለ ነው ወደሚለው ይወስደናልና እኛ ደግሞ በእንደዚህ አይነት መልክ አይደለም የምንሰራው። እኔ ለማተኮር የምፈልገው በሚሊዮኖች በሚቆጠሩ የሞዛምቢክ ዜጎች ላይ ጉዳት ያደረሱ ሰዎች ተጠያቂ መሆን አለባቸው በሚለው ላይ ነው። የሞዛምቢክ መንግስት ከብድሩ ቅሌት ጋር በተያያዘ በቅርቡ ከ20 በላይ የሚሆኑ ሰዎችን አስሯል። ሆኖም እስካሁን ባለው ጊዜ ለፍርድ የቀረበ ሰው የለም። በመሰረቱ ቻንክ ወደ ሀገራቸው ሲመለሱ ምን ሊሆን እንደሚችል ግልጽ አለመሆኑን ማቻዶ አውስተዋል። ያለመከሰስ መብታቸው እንዲነሳ ያስፈልጋል። ስለሆነም ለሀገሪቱ ምክር ቤት ያለን ጥሪ ማድረግ የሚገባቸውን ይፈጽሙ የሚል ነው። ባለስልጣኖች ሚስተር ቻንግን እንዲታሰሩ ምክር ቤቱ ፈቅዶ ለፍርድ ይቅረቡና ጥፋተኛ መሆናቸውን ወይም አለመሆናቸውን የማጣራት እድል ያግኘው። ቻንግ በአሁኑ ወቅት ለስድስት ወራት ያህል በቆዩበት የደቡብ አፍሪካ እስር ቤት ይገኛሉ። አድማጮች ሞዛምቢክ ውስጥ ተፈጸመ ስለተባለው የዕዳ ማጭበርበር ቅሌት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየ ነው። አመሰግናለሁ። አዳነች ለአፍሪካ ነክ ርዕሶች ቅንብር። ወደ ተከታዩ ዝግጅት እናልፋለን ጤና ቆዳው ጤናማ እስከሆነ በተፈጥሮው ውብ ነው። ይህንን ይመኑ ይገንዘቡና፣ ጤንነቱን የተፈጥሮ ውበቱን ይጠብቁ። ከተሰጦት ሌላ ሊሆኑ ፈልገው ራስዎን ለመቀየር ጣልቃ መግባት ከሞከሩ ግን መልሰው ሊያስተካክሉ የማይችሉት መዘዝ ራስዎ ላይ ይተክላሉ። የብዙ የጤናና የውበት ጉዳዮች አዋቆች ምክር ነው። ያዳምጧቸው። በብዙ የአፍሪካ ሀገሮች ውስጥ እጅግ ውብ ነው የሚባል ጠይ ማሳመሳይ አሊያም ያለ ጥቁር አዝሙድ እየተባለ የሚሞካሸውን ቆዳቸውን እየሸሹ ለማፍካት ወይም ለማንጣት የሞከሩ ሰዎች ውሎ አድሮ እጅግ ሲያዝኑ በምን ጎዶሎ ቀን ሲሉ እጄን አንዳች ባደረገው እያሉ ራሳቸውን ሲራገሙ አሊያም ያችን ምናምንቴ ሰምቼ እያሉ የራሳቸውን ጥፋት ወደ ሌላ ለመላከክ ሲጥሩ ይስተዋላሉ ይደመጣሉ። ለማንኛውም ግን ስድስት ሀገሮች አባል የሆኑበት የምስራቅ አፍሪካ መንግስታት ማህበረሰብ ህግ አውጪ ጉባኤ በዚሁ በቆዳ ጤና ላይ ያተኮረ ድንጋጌ አሳልፏል። ሰሞኑን ታንዛኒያዊቱ ከተማ አሩሻ ላይ ሰሞኑን የተሰበሰቡት የብሩንዲ፣ የኬንያ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያና የዩጋንዳ የዩጋንዳ እንደራሴዎች ሃይድሮኪነን ከሚባል ውሁድ የሚቀመሙ የቆዳ ማንጫ ምርቶች በየሀገሮቹም እንዳይመረቱ ከውጭም እንዳይገቡ የሚከለክል ህግ አጽድቀዋል። ሃይድሮኪንን ቤንዚን ዋን ወይም ፎርዲዮል ወይም ኪኖል ተብሎም የሚጠራ የቤንዚን አምሳያ ወይም ቅጂ የሆነ ውሁድ ነው። በሃይድሮኪነን በመጠቀማቸው ምክንያት የደረሰባቸውን ክፉ ዕጣ እማኝነት የሚሰጡ ብዙ ሰዎችን አሩሻ የሚገኘው ባልደረባዬ ሞሰስ ሀቪያሪማና አነጋግሯል። ለነገሩ በሃይድሮኪነን ላይ የጠበቀ ቁጥጥር የሚያደርጉ ሕግጋትን ቀደም ሲልም አውጥተው ተግባራዊ አድርገዋል። ታንዛኒያ ደግሞ ጨርሶውኑ ወደ ሀገር እንዳይገባ አግዳለች። በሌላ በኩል ግን በሐኪም ክትትል አስፈላጊ ለሆኑ የህክምና ጉዳዮች አገልግሎት ላይ ሊውል እንደሚችል የሚናገሩ ውህዱን ከናካቴው የማገድን ሐሳብ የሚቃወሙ ሰዎች ምናልባትም እንዲ አይነቱ ክልከላ የጥቁር ገበያውን እድል ሊያሰፋ ይችላል የሚል ስጋት የሚያሰማሉ። የምስራቅ አፍሪካ መንግስታት ማኅበረሰብ አባል ሀገሮች መሪዎች የጉባኤውን ድንጋጌ በፊርማቸው ካጸደቁ ሕጉ ስድስቱም ሀገሮች ውስጥ ኃይል ይኖረዋል። ወደፊት በሴቶችና በቤተሰብ ክፍለ ጊዜ በስፋት እንመለስበታለን። ሰው የሚያደርገን ለመሆኑ ምንድን ነው? ጤናማ ሆነን የምንኖረው እንዴት ነው? ለምንስ ሲሆን የምንታመመው? ሳይንቲስቶች ጊዜ ወስደው የሚያብሰለስሏቸው ጥያቄዎች ናቸው። ደግመው ደጋግመው ያስቡባቸዋል፣ ይመራመሩባቸዋል፣ ይመክሩባቸዋል፣ ይወያዩባቸዋል። እኛ እኮ ይላል ከጥናቶች የአንዱ ሪፖርት ከሰራው አካላችን ሰው የሆነው ወይም የሰው ተፈጥሮ ያለው አርባ ሦስት ከመቶ ብቻ ነው። የቀረው ከግማሻችን የሚበልጠውን የሞሉት በጤናችንና በስሜታችን ላይ ትርጉም ያለው ጫና ያላቸው ረቂቅ ተሐዋስያን ናቸው። 30 ሰውነታችን የተገነባው ሰላሳ ትሪሊዮን የሰው ሴሎች አሉት። ከዚያ ሌላ ሰላሳ ዘጠኝ ትሪሊዮን የሚሆኑ ደግሞ የደቂቃን ህዋሳት ወይም ማይክሮብ ሴሎች ናቸው። በዚህ ስሌት እኛ ከአካላችን አርባ ሦስት ከመቶው ነን ማለት ነው። ባልደረባዬ ኤሊዛቤት ሊ ያነጋገረቻቸው የካሊፎርኒያው የሳንዲያጎ ማይክሮባዮም ፈጠራ ማዕከል ተመራማሪው ራይብ ናይት ናቸው። ይህንን የአካላችንን ስሌት የሰጡት እያንዳንዱ ሰው በራቁት ዓይን ከማይታዩ ረቂቃን ህዋሳት የተገነባ ህንፃ ነው ይላሉ። የናይት ላብራቶሪ ባልደረባ ዶክተር ሴሌስ ታላባንድ ባክቴሪያ፣ ቫይረሶች፣ ፈንገሶች በአፋችን ውስጥና አካባቢ በቆዳችን ላይ፣ በሆዳችን ውስጥ እንዳሻቸው የሚተራመሱ የመሆኑ ነገር ምስጢር ነው እንዴ? ይህ እውነት የናይት ላቡን ጀስቲን ሻፈርና የኒዘትላብ ባልደረባዋን ኬቲ ፓትራስ እምብዛም አያስደንቃቸውም። ይሁን እንጂ በእያንዳንዱ ሰው ሆድ ውስጥ ያሉ ባክቴሪያ የተለያዩ መሆናቸውን በየሰው የአካል ክብደትና የልብ መታወክን በመሳሰሉ ህመሞች ላይ ያላቸውን ጫና፣ በስሜት መለዋወጥ ላይ ሳይቀር የሚያሳድሩትን ተጽዕኖ ሳይንቲስቶቹ ለይተው ያወቁት በቅርብ ነው። ራብናይድ ስለ ስነ ህይወት ወይም ባዮሎጂ የነበረንን አስተሳሰብ ሰው መሆን ማለት ምን ማለት እንደሆነ የነበረንን ግንዛቤ ቀይረውታል ብለዋል ዶክተር ናይት። የጆንስ ሃፕኪንስ ዩኒቨርሲቲዋ ኬረን ስቴፋኖስ ደግሞ በሽታዎችን ከመቋቋም ተፈጥሯችን ጋር ያያይዙታል። የአካላችን በሽታን የመከላከያ ስርዓትና ከተከላካዮቹ ሴሎች ወደ ሰባ ከመቶ የሚሆኑት የሚገኙት ሆዳችን ውስጥ ነው ይላሉ ዶክተር ስቴፋኖስ። እኛ ግን የምናስበው እንደዚህ አልነበረም። ኬረን እስቴፋኖስ በማይክሮቦችና በካንሰር መካከል ያለውን ግንኙነት እያጠኑ ናቸው። ክቡራትና ክቡራን አድማጮች የጤና ዝግጅት ሳልተጠናቀቅም ይቀጥላል። ለዛሬ ወደ ተከታይ ፕሮግራም እናሸጋግራችኋለን። በዚሁ አሁን የፕሮግራም መልእክት አለን። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን አንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመሳል እና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክር ነው። በቀጣይነት በእርጓ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎቹን ለመያዝ ወይም ሰዎቹን ለመግጣት ወይም ሰዎቹን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳና ዳፋ ስላለው ጭምር ነው። ብዙዎቹ እንደዚያ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ጠቅላይ ሚኒስትሩን ቢሮቸው ተገኝቶ ያነጋገራቸው እስክንድር ፍሬው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አዳምጡት። ክቡራትና ክቡራን አድማጮች ዝግጅታችን ከመጠናቀቁ በፊት እለቱን በታሪክ ውስጥ እንቃኛለን። በትላንትና ዕለት የአፍሪካ ህብረት የተመሠረተበት 18 ስምንተኛ ዓመት ታስቧል። የአፍሪቃ ህብረት ሲነሳ በዚሁ ቀን ከስድስት ዓመታት በፊት የተመሠረተውን እናት ተቋም የአፍሪካ አንድነት ድርጅት ውለታ ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመስረት ሂደት ውስጥ የኢትዮጵያ ሚና ተመዝግቧል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት እስከ ውጭ ጉዳይ ሚኒስትርነት ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን ሀብታሙ ስዩም ቆፍሮ አውጥቶታል። እናሰማቸው። ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞንሮቪያ ተብሎ ተራማጅ እና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ እየባሰ ልዩነቱ እየሰፋ እየሰፋ መሄድ ጀምሮ ነበር። እንዳጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ ሁለቱም ጋር ስብሰባ እንድንካፈል ጥሪ ይመጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዚያ ጊዜ የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው የጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ስላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛ ወዳለው ሞንሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደርግ ነበረ። እዛ ሄድን ጥሩን ቀድሞ ስለደረሰን ሄድን እና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞንሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ክቡር አቶ ከተማ ይፍሩ በኢትዮጵያ ታሪክ ውስጥ በብዙ ምዕራፎች በብዙ በተለይ ዓለም አቀፍ ጉዳዮች ይታወቃሉ። ወደፊት አንዳንድ ሀሳቦችን ከንጨባር ግን እናቀርባለን። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ያስተናግድናችሁ አዳነች ፍሳዬና ሶሎሞን አባተ በመላ ባልደረቦቻችን ስም በዚሁ እንሰናበታለን። በእኛ በኩል ጤና ይስጥልኝ።